ፕሬዚዳንት ቱስክ ከራሳቸው ሀገር ከፖላንድ መንግስት ተቃውሞ ስለገጠማቸው የምርጫው ሂደት አስቸጋሪ እንደነበር ተወስቷል። በህብረቱ ከፍተኛ ሹመት ላይ የራሱ ሀገር ተቃውሞት፣ በሌሎቹ ግን በሙሉ ድምፅ የተመረጠበት ሂደት ይህ የአሁኑ የመጀመሪያ ሲሆን የፖላንድ ተቃውሞ ከውስጥ የፖለቲካ ሽኩቻና ፉክክር ጋር የተያያዘ ነው በሚል መሪዎቹ ትኩረት እንዳልሰጡት ነው በምርጫው ሂደትና ውጤት የተስተዋለው። ሆኖም ግን ይህ አሰራር ፖላንድን እንዳያገላትና ከህብረቱ ጋርም ያላትን ግንኙነት እንዳያሻክረው ዶናልድ ቱስክ ተጠይቀው ሲመልሱ ከሁሉም የህብረቱ አባል ሀገሮች ጋር መተባበርና ተግባብቶ መስራት ነው የምፈልገው፣ የፖላንድ መንግስትም ምንም አይነት መገለል እንዳይደርስበት የሚችለውን አደርጋለሁ በማለት በምርጫው የታየው ልዩነት በቀጣይ ስራቸው ላይ ተጽዕኖ ይኖረዋል ብለው እንደማይሰጉ ገልጸዋል። ከዚሁ ጋር በማያያዝ ፕሬዚዳንት ቱስክ ፖላንድም ሆነች ሌሎች ሀገሮች የህብረቱን አንድነትና ትብብር ከሚሸረሽሩ እርምጃዎች መጠንቀቅ ያለባቸው ከሁሉም በላይ ለራሳቸው ሀገርና ህዝብ በማሰብ መሆን እንዳለበት የሚከተለውን አባባል ጠቅሰው አስጠንቅቀዋል። ስለምታፈርሱት ድልድይ መጠንቀቅ ይኖርባቸዋል፣ ምክንያቱም ድልድዩ አንዴ ከፈረሰ ተመልሶ መሻገር አይቻልምና። መሪዎቹ የአውሮፓ ማዕከላዊ ባንክ ፕሬዝዳንት በተገኙበት የህብረቱን የኢኮኖሚ ይዞታና እድገትም ገምግመዋል። ፕሬዝዳንት ቱስክ እንደገለጹት በየአገሮቹ ያለው ኢኮኖሚያዊ እድገት የሚያበረታታና ተስፋ ሰጭም ነው። በሁሉም የህብረቱ አገሮች ያሉት የኢኮኖሚ ሁኔታዎች እየተሻሻሉ ናቸው። ይህ የሚያሳየው የኢኮኖሚ ፖሊሲዎቻችን ትክክለኛና ውጤታማ መሆናቸውን ነው። ያም ሆኖ በየአገሮቹ ያሉትን የኑሮ ልዩነቶችን ለማጥበብና የብሄረተኛና ዝና ፈላጊ ፖለቲከኞችን ባዶ ጩኸት ለማጋለጥ የስራ ፈጠራ ፕሮግራሞቻችን አሁንም ቅድሚያ የሚሰጣቸው ይሆናሉ ብለዋል። ሚስተር ቱስክ አክለውም በኢኮኖሚ እድገት ላይ ነፃና ሚዛናዊ ንግድ የሚኖረውን ሚና መሪዎቹ አጽንኦ ሰጥተው እንደተወያዩበት በመጥቀስም በዚህ በኩል ህብረቱ ከተለያዩ አገሮች ጋር የሚያደርገውን የንግድ ድርድር እንደሚቀጥልና በአንጻሩም በነፃ ንግድ ላይ እቀባ የሚያደርጉትንም ሆነ ትክክል ባልሆነ ዘዴ ገበያውን ለመቆጣጠር የሚሹትን ወገኖች ህብረቱ እንደሚታገላቸው አስታውቀዋል። የዛሬው ጉባኤ የሃያ ሰባቱን የህብረቱን አገሮች መሪዎች ብቻ ያካተተና ከብሪታንያ መውጣት በኋላ የአውሮፓ ህብረት እንዴት ተጠናክሮ ይቀጥላል በሚለው አብይ ርዕስ ላይ ያተኮረ እንደነበር ታውቋል። የብሪታንያ ጠቅላይ ሚኒስትር ወይዘሮ ቴሬዛ ሜይ ምናልባትም ይህ የመጨረሻው ጉባኤያቸው ሊሆን ይችላል ተብሏልም። የህብረቱን የወደፊት እጣፈንታ በሚመለከት ግን የ27ቱ ሀገሮች መሪዎች እስካሁን የታዩ ድክመቶችን በማረምና ክፍተቶችን በመሙላት ህብረቱ ተጠናክሮ ሊቀጥል በሚችልባቸው አሰራሮችና አደረጃጀቶች ላይ በሰፊው እንደተወያዩ ታውቋል። በዚህ ጉዳይ ላይ የአውሮፓ ኮሚሽን አምስት አማራጮችን የያዘ የመወያያ ሀሳብ ቀደም ሲል አሰራጭቶ የነበር ሲሆን እነሱም እንደነበረው መቀጠል፣ የበለጠ መቅራረብና አንድ አይነት አሰራር መከተል ወይም የፈለጉና የቻሉ የበለጠ የሚቀራረቡበት ሌሎች ደግሞ የሚከተሉበት ሁለት አይነት ፍጥነት ያለው አካሄድ መዘርጋት የሚሉና ሌሎችም አማራጮችን ያካተተ እንደሆነ ታውቋል። እንደ አውሮፓውያኑ አቆጣጠር መጋቢት 25 ቀን በሮም በሚከበረው የህብረቱ 60ኛ ዓመት በዓል ላይ 27ቱ የህብረቱ አባል አገሮች አንድነታቸውን አጠናክረው የህብረቱን መርሆዎች ተግባራዊ ለማድረግ ቃል የሚገቡበት ሰነድ እንደሚወጣ ነው የሚጠበቀው። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ